በአፋርና ሶማሌ ክልል አዋሳኝ አካባቢዎች በየጊዜው ለሚነሱ ግጭቶች መንግስት ዘላቂውን መፍትሄ እንዲሰጥ የአፋር ነጻ አውጪ ግንባር ጠየቀ። በአርብቶ አደሩ ዘንድ የሚፈጠሩ ችግሮችን በመፍታት በኩል የመከላከያ ሰራዊት ከወገንተኝነት የጸዳ ስራ ሊሰራ ይገባልም ብሏል። የአፋር ነጻ አውጪ ግንባር ፓርቲ ጸሐፊ አቶ አንፍሬ ማህመድ ለዲደብሊው በስልክ እንደገለጡት በአርብቶ አደሩ ኅብረተሰብ ዘንድ የሚፈጠሩ ችግሮችን የጸጥታ ኃይሉ ከወገንተኝነት በጸዳ መልኩ መፍታት ይገባዋል። አርብቶ አደር ህዝብን እንደ ህዝብ እኩል የአለምንም ወገንተኝነት የጸጥታ ችግር ሲኖር እንደ መፍታት በኪራይ ሰብሳቢነት በተለይ በቀጠና ውስጥ ያሉ የመከላከያ ኃይሎች በሚፈጥሩት ጥቃ የአፋር ህዝብ በየጊዜው ህይወቱን እያጣ የሚገኙበት ሁኔታ ነው ያለው። ለምሳሌ ይህን ታነሳለህ። የአለምንም እንትን አይደለም። ከትናንትና ከሰዓት መከላከያዎቹ መጥተው አርብቶ አደሩን ህዝብ በከባድ መሳሪያና እንትን መጥተዋል። በዚህም የተወሰኑ ሰዎች ነገሩ የፓርቲው አመራር በሁለቱ አርብቶ አደር ክልል ጎሳዎች መካከል በየጊዜው የሚነሳው ግጭት ዘላቂ መፍትሄ ሳያገኝ ረጅም ዓመታት ቆይቶበታል ያሉትን ምክንያትም ተናግረዋል። የቀጠለበት ምክንያቱ አንደኛ ሁኔታው ከአፋር ህዝብና ወይም ከሶማሌ በኩል ያለው በኢሳ በኩል ያለ ብቻ ሳይሆን በጥቅምና በስራዊ ሰብሳቢነት ከኔትወርክ አማካኝነት እጃቸው ያለበት ሰፊ ኮንትርባንዲስቶች የሚንቀሳቀሱበት አካባቢ በመሆኑ ህብረተሰቡን እያጋጩ እንትን በማለት መከላከያም ጋር የተገናኙ ነገር ስለነበረው ነው። ሁልጊዜ የሚካሄድ ተመሳሳይ ግጭት ህብረተሰቡ ተገቢውን የልማትና የመልካም አስተዳደር ጥያቄ በማንሳት መፍትሄ እንዳይጠይቅና ለውጥ እንዳይመጣ የሚያደርግ በመሆኑ ፓርቲው ዘላቂ መፍትሄ ያስፈልገዋል ብሎ እንደሚያምን ተናግረዋል። ሁሌ ተከታታይ የሆነ ግጭት ለህብረተሰቡ ኢኮኖሚካሊ እንዲጎ ህብረተሰቡም የስነልቦና ልቦና ቀውስ እንዲደርስ፣ ትክክለኛውን ችግር በትክክለኛ መንገድ ያለበትን የልማት ችግር፣ የተለያዩ የመልካም አስተዳደር ችግሮች፣ የፖለቲካ ሰብአዊ መብት ጥሰቶች፣ የተለያዩ ነገሮች በመንግስት በኩል ያሉትን ነገሮች ትኩረት አድርጎ እንዳያይና በልማቱ ሆነ ለእድገትን ወደኋላ የሚያስቀር በመሆኑ እነዚህን ነገሮች ዘላቂ መፍትሄ ያስፈልጋቸዋል ብለን ነው እኛ የምናምን። አቶ አንፍሬ አሁንም መንግስት ህብረተሰቡን ማወያየት እና ዘላቂ መፍትሄ ማምጣት አለበት ነው ያሉት። አሁንም ቢሆን ጥሩ የሚሆነው መንገድ ምንድን ነው? ህብረተሰቡን ማወያየት። መንግስት ለዚህ ትኩረት ሰጥቶ ለዘላቂ መፍትሄ አፋቃኝ እርምጃ መውሰድ አለበት ነው ኛ ሀሳብ። በዚህ ሚሊያም ዚ እየተወያየን ነው። በአፋርና የሶማሌ ክልል አዋሳኝ አካባቢዎች መካከል ሰሞኑን ተቀስቅሶ በነበረ ግጭት የሰው ህይወት ማለፉን ና ከዚሁ ጋር በተያዘ በአፋር ክልል በኩል እርምጃ ተወስዷል በሚል የተሰሙ መረጃዎችን አስመልክቶ ለማረጋገጥ ወደ አፋር ክልል ኮሚኒኬሽን በተደጋጋሚ ብንደውልም ምላሽ ማግኘት አልቻልንም። ለዲ ዘገባ መሳይ ተክሉ ድሬዳዋ።